የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርችዋል ቻናል 59 ላይ ከዋሽንግተን ዲሲ የሚያስተላልፍላችሁ የዛሬ ማክሰኞ ነሐሴ 16 2015 ዓ ም ስርጭታችን ጀምረ በመቶ የሚቆጠሩ ኢትዮጵያውያን ፍልሰተኞች በሳውዲ ድንበር ላይ ተገድለዋል መባሉን በጋራ እንደምትመረምር ኢትዮጵያ አስታወቀች። ይህ ጥይት እንደ ዝናብ አወረዱብን የሚለው ሪፖርት በሳውዲና የመን ድንበር ላይ የተፈጸመን የጅምላ በኢትዮጵያውያኑ ላይ የደረሰውን ሰብአዊ መብት ረገጣ የቃኘውን ሪፖርት ጸሐፊ እና በድርጅቱ ተመራማሪ የሆኑት ናዲያ ሃርድማንን ነው፣ ቀደም ብለን የሰማናቸው ከሁማን ራይትስ ዎች ድርጅት። ዝርዝሩ ጉዳይ በምሽቱ ስርጭታችን ተካትቷል። እኒህና ሌሎች ቀጠናዊ ዓለም አቀፍና አህጉራዊ ዘገባዎች ይደመጣሉ። ጥናስልን እንደምናምሽታችኋል ሳስተናግዳቸው የማመሸው ሀብታሙ ስዩም ነኝ። ኤልያስ አስማረ ደግሞ በቅንብሩ እስከ ምሽቱ አራት ሰዓት ድረስ አብሮን ይቆያል። ዋና አዘጋጃችን ጽዮን ግርማ ናት። አብራችሁ እንድታመሹ እየጋበዝን አስቀድመን አጫጭር የዓለም ዜናዎችን እናሰማችኋለን። አሉላ ከበድ ይቀጥላል። ጤና ስጥልኝ፣ እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበድ ነኝ። በቅድሚያም ርዕሰ ወሬዎቹን ባጫጭሩ የትግራይን ክልል መነሻ ያደረገውን ጦርነት ተከትሎ በአወዛጋቢው የወልቃይት አካባቢ በአማራ ክልል የተመሰረቱ አስተዳደሮች ህገወጥ በመሆናቸው እንዲፈርሱ እየተደረገ ነው አለ የኢትዮጵያ መከላከያ ሚኒስቴር። የአፍሪካ ህብረት ህገ መንግስታዊ ስርዓቷን መልሳት ተግባራዊ እስክታደርግ ኒጀርን ከድርጅቱ አገደ። በሱዳን ጦርነት ከተቀሰቀሰበት ጊዜ አንስቶ አምስት መቶ ህጻናት በረሃብ መሞታቸው ተነገረ። ኢራን እስራኤል ድረስ መድረስ ይችላል ያለችውን ተዋጊ ሰዋል በአውሮፕላን ሰራኋለች የሚሉት ይገኙበታል። አሁን ወደ ዝርዝሩ እንዘልቃለን። የትግራይን ክልል መነሻ ያደረገውን ጦርነት ተከትሎ በአወዛጋቢ ወልቃየት አካባቢ በአማራ ክልል የተመሰረቱ አስተዳደሮች ህገወጥ በመሆናቸው እንዲፈርሱ እየተደረገ ነው አለ የኢትዮጵያ መከላከያ ሚኒስቴር። የትግራይን ክልል መነሻ ያደረገውን ጦርነት ተከትሎ አወዛጋቢ ወልቃት አካባቢ በአማራ ክልል የተመሰረቱ አስተዳደሮች ህገ ወጥ በመሆናቸው እንዲፈርሱ እየተደረገ ነው ያሉት የኢትዮጵያ መከላከያ ሚኒስትር ዶክተር አብርሃም በላይ ናቸው። ሚኒስትሩ የአሸንዳ በዓልን አስመልክቶ በፌስቡክ የማህበራዊ ትስስር ገጻቸው ባስተላለፉት መልእክት ከአወዛጋቢ አካባቢ የተፈናቀለውን ህዝብ በተደራጀ መልኩ በቅርቡ ወደ ቄው ለመመለስ እየተሰራ ነውም ብለዋል። ዶክተር አብርሃም ህገወጥ ሲሉ የጠሯቸውን አስተዳደሮች የማፍረስና ሌላ የታጠቀ ኃይል እንዳይኖር የማድረግ ስራ በመከላከያ ሰራዊት እየተፈጸመ ነው ነው ያሉት። በምትኩም ወደ ቄው የሚመለሰው ህዝብ መሪዎቹን በቀጥታ ይመርጣል ሲሉ ተናግረዋል። ህዝቡ ዝግጁ ሲሆን በፕሪቶሪያዊ የሰላም ስምምነት መሰረት ጥያቄ በሚነሳባቸው የትግራይ አካባቢዎች በህገ መንግስቱ እንደተደነገገው በሪፍረንደም ለመፍታት እንደሚሰራም ሚኒስትሩ አመልክተዋል። ከህግና ከስርዓት ውጭ በጉልበት የሚንቀሳቀስ አካል ካለ የፌዴራሉ መንግስት የጀመረውን ህግ የማስከበር ተግባር አጠናክረው ይቀጥላል ሲሉ ዶክተር አብርሃም ተሰምተዋል። በጉዳዩ ላይ ከአማራ ክልልና ከፌዴራሉ መንግስት ተጨማሪ አስተያየትና ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ከጦርነቱ በኋላ የአማራ ክልል ወልቃይት ጠገዴ ሴቲት ሁመራ ዞን የሚለውን ጨምሮ የተለያዩ ወረዳዎችና አስተዳደሮችን ማቋቋሙ ይታወቃል። የወልቃይት ጠገዴ ሴቲት ሁመራ ዞን ምክትል አስተዳደርና የሰላምና የጸጥታ መምሪያ ኃላፊ መሆናቸው የተነገረው ኮሎኔል ደመቀ ዘውዱ በጉዳዩ ላይ ምላሽ እንዲሰጡን በእጅ ስልካቸው ላይ ብንደውልም ለጊዜው ስልካቸው ስለማይነሳ ምላሻቸውን ማካተት አልተቻለም። ወደ ዓለም አቀፍ ዘገባዎች ስናልፍ የአፍሪቃ ሕብረት ሕገ መንግስታዊ ስርዓቷን መልሳ ተግባራዊ እስክታደርግ ኒጀርን ከድርጅቷ እንዳገዳት አስታወቀ። ባለፈው ወር በኒያሜ የተካሄደው መፈንቅለ መንግስት ተከትሎ የአፍሪቃ ሕብረት በዚያች ሀገር ሕገ መንግስታዊ ስርዓት እውን እስኪሆን ድረስ ከሁሉም ተቋማቱና ከማናቸውም የአህጉራዊ ድርጅት እንቅስቃሴዎች ነው ያገዳት። ሀምሳ አምስት አባላት ያሉቱ ምክር ቤት ውሳኔውን ያሳለፈው የኒጀር አማጺ ወታደሮች ባለፈው ወር በዲሞክራሲያዊ መንገድ የተመረጡትን የአገሪቱን ፕሬዚዳንት በኃይል ከስልጣን ካስወገዱና በፍጥነትም የመንግስቱን ስልጣን ተቆጣጥረው አብዛኞቹን የውይይት ጥረቶችም ውድቅ ካደረጉ በኋላ ነው። ይህ በእንዲህ እንዳለ ፕሬዚዳንት ሞሐመድ ባዙም ባለቤታቸውና ልጃቸው አሁንም በዋና ከተማይቱ በሚገኘው መኖሪያቸው ኒያሚ በቁም እስር ላይ መሆናቸው ይታወቃል። በሱዳን ጦርነቱ ከተቀሰቀሰበት ጊዜ አንስቶ አምስት መቶ ህጻናት በረሃብ መሞታቸው ተነገረ። ባለፈው የሚያዝያ ወር ጦርነቱ ከተቀሰቀሰበት ጊዜ አንስቶ በዋና ከተማይቱ ካርቱም መንግስት በሚያስተዳድረው የህፃናት ማሳደጊያ ውስጥ የሞቱትን ከሀያ በላይ ህጻናት ጨምሮ በመላዋ ሱዳን ቁጥራቸው አምስት መቶ የሚደርስ ህጻናት በረሃብ አልቀዋል ሲል አንድ ዓለም አቀፍ የረድኤት ቡድን ዛሬ አስታውቋል። ዓለም አቀፉ የህጻናት ድርጅት ሴቭ ዘ ችልድረን እንዳመለከተው በሱዳን የነበሩትን ሀምሳ ሰባት የመመገቢያ ማዕከላቱን ለመዝጋት ከተገደደበት ጊዜ አንስቶ ከስላሳ አንድ ሺህ በላይ ህጻናት የምግብ እጥረት ለሚያስከትላቸው እና ሌሎች ተዛማች በሽታዎች ተጋልጠው የሕክምና እርዳታ ይሻሉ ብሏል። በሱዳን መንግስት ኃይሎችና በተቀናቃኙ ፈጥኖ ደራሽ ወታደሮች መካከል ለወራት የዘለቀውን ውጥረትና ባለፈው ሚያዝያ 7 2015 የተቀሰቀሰውን ውጊያ ተከትሎም ወደ ለየለት የእርስ በእርስ ጦርነት ያመራው ግጭት ካርቱምንና ሌሎች ከተሞቿን የጦር አውድማው ሲያደርግ አብዛኛውን ነዋሪም ውሃና መብራት አልባ እንዲሁም የአገሪቱን ጤና አጠባበቅ ስርዓት በአንጻሩ ሊፈርስ ከሚችልበት አፋፍ ማቃረቡም ተዘግበዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ኢራን እስራኤል መድረስ ይችላል ያለችውን ተዋጊ ሰው አልባ አውሮፕላን ሰራኋለች። የኢራን መከላከያ ሚኒስቴር ቴህራን በብርቱ ጠላትነት ከምትፈርጃት እስራኤል መጓዝ ይችላል ያለችውንና ለ24 ሰዓታትም ሳያቋርጥ መብረር የሚችል የዩናይት ስቴትሱን ኤምኪው 9 ሪፐር የመሰለ ሰው አልባ አውሮፕላን ይፋ አድርገዋል። ሙሀጀር አስር የተባለውን የዚህን ሰው አልባ አውሮፕላን ፎቶግራፍ የኢራኑ መንግስታዊ የዜና ወኪል እርና በዛሬው ዕለት እትሙ ለይታ አብቅቷል። ሙሀጀር አስር በፋርስ አነጋገር ስደተኛ ማለት ሲሆን እስላማዊቱ ሪፐብሊክ እንደ አውሮፓውያን አቆጣጠር ከ1985 አንስቶ ስትሰራቸው ከነበሩት ሰው አልባ አውሮፕላኖች አይነት ውስጥ የሚመደብ መሆኑም ተገልጠዋል። ኢራን ካአሁን ቀደም የአሜሪካን ሰው አልባ አውሮፕላኖች ስብርባሪ ይዛ ማስቀረቷ ቢታወቅም የዩናይትድ ስቴትሱን ጄኔራል አቶሚክስ ቴክኖሎጂ ተጠቅማ መሀጀርን ስለ መስራቷ ግን የሚያረጋግጥ ምንም አይነት መረጃ የለም። በሌላ ተያያዥ ዜና ሰሜን ኮሪያም ባለፈው የሀምሌ ወር በተመሳሳይ ይህንኑ የዩናይት ስቴትሱን ሪፐርን የመሰለ ሰው አልባ አውሮፕላን መስራቷን አሳይታለች። ይህም ምናልባት አፈበራረኩን ከሚያሳዩና በይፋ ማግኘት ከሚቻሉ መረጃዎች ንድፉ ወስዳ ሊሆን ይችላል የሚል ግምት ማሳደሩ የሚታወስ ነው። በሌላ ዜና ሴኔጋል ስደተኞችን አሳፍራ በማዕበል ስትናጥ ከነበረችው ጀልባ በሕይወት የተረፉ ሰዎችን ወደ ሀገር መለሰች። የተሳፈሩባት ጀልባ የነበራት ነዳጅ በማለቁ በአትላንቲክ ውቅያኖስ ላይ ለሳምንታት በማዕበል ከወዲህ ወዲያ ስትናጥ ከቆየች በኋላ ባለፈው ሳምንት ከኬፕ ቨርዲ የባህር ዳርቻ በነብስ አድን ሰራተኞች ከሞት የተረፉት ሰላሳ ሰባት ፍልሰተኞች የሴኔጋል ባለስልጣናት ወደ ሀገራቸው መልሰዋቸዋል። አብዛኞቹ የአሳ አጥማጆች መኖሪያ ከሆነችው ፋስፖዬ የተባለች መንደር የተነሱ መሆናቸው ከተነገረውና በሕይወት ለመትረፍ ከበቁት ተሳፋሪዎች አንዳንዶቹ በደረሰባቸው እንግልት በእጅጉ በመዳከማቸውና በመጎዳታቸው ተነስተው መቆም ስላልቻሉ በሰው ድጋፍ በሚሽከረክሩ አነስተኛ አልጋዎች ተደርገው ከአውሮፕላን እንዲወርዱ ተደርገዋል። ሐምሌ 3 2015 ዓ ም ከሴኔጋል የተነሳችውን ጀልባ የተሳፈሩት አንድ መቶ አንድ ሰዎች በየጊዜው ከምዕራብ አፍሪካ የባህር ዳርቻ በመነሳት የካናሪ ደሴቶችን አቋርጠው ስፔን ለመግባት እጅግ አደገኛውን ጉዞ ከሚጀምሩትና ለከፋም አደጋ ከሚዳረጉ አያሌ አፍሪካውያን ስደተኞች ውስጥ ናቸው። በመጨረሻም በኒጀር የኤሌክትሪክ ኃይል መቆራረጥ በክትባት ክምችት ላይ አደጋ ደቅኗል ተባለ። የተባበሩት መንግስታት ድርጅት በኒጀር በተፈጠረው የኤሌክትሪክ አቅርቦት መቆራረጥ የተነሳ በሚሊዮኖች የሚቆጠሩ የክትባት ክምችት እንዳይበላሽ ለማድረግ ለኤሌክትሪክ ኃይል ማመንጫ ጄኔሬተሮች ያስፈልግ ከነበረው በሀያ እጥፍ የሚበልጥ ገንዘብ እያወጣ መሆኑ ተገልጧል። የኒጀር ፕሬዚዳንት በፕሬዝዳንታዊ ጥበቃ አባላት መፈንቅለ መንግስት ካካሄዱባቸው በኋላ በሀገሪቱ ላይ የተጣሉትን ጠንካራ የምጣኔ ሀብት ማዕቀቦች ተከትሎ የኤሌክትሪክ ኃይል እየተቆራረጠ መሆኑ ተመልክቷል። ኒጀር ከዘጠና ከመቶውን የኤሌክትሪክ ኃይሏን የምታገኘው ከጎረቤቷ ከናይጄሪያ ሲሆን መፈንቅለ መንግስቱን ተከትሎም የክልሉ ሀገሮች የምጣኔ ሀብት ትብብር ኤኮዋስ በጣለው ማዕቀብ ናይጄሪያ ታቀርብ የነበረውን የተወሰነውን የኤሌክትሪክ ኃይል ማቋረጧ ይታወቃል ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ መልካም ምሽት አሉላ ከበደን ለዓለም ዜናው አመሰግናለሁ። በ19 በ25፣ ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ነሐሴ 16 2015 ዓ ም ዝግጅታችንን ነው እያዳመጣችሁ የምትገኙት ከአሜሪካ ድምፅ በምስልና ድምፅ። ቅንብሩ ዛሬ ምሽት ሲሳይ አሸናፊና ግርማ ደገፋ ማብረውን አሉ የዌብና ማኅበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ ለዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። የድምፅ ላያም የጽሑፍ መልእክት ለመተው የምትፈልጉ ካላችሁ 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አበይ ዘገባ እንሻገር። የሳውዲ ድንበር ጠባቂዎች ህጻናትና ሴቶችን ጨምሮ በመቶዎች የሚቆጠሩ ኢትዮጵያን ፍልሰተኞችን መግደላቸውን ዩማን ራይትስ ዎች ትናንት ባወጣው ሪፖርቱ ማስታወቁን ተከትሎ የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ከሳውዲ መንግስት ጋር በመሆን ድርጊቱን በአስቸኳይ እንደሚመረምር አስታውቋል። አሜሪካ፣ የአውሮፓ ህብረትና የተባበሩት መንግስታት ድርጅት ክሱ አሳሳቢ ነው ሲሉ ምርመራ እንዲደረግ ጥሪ አድርገዋል። የሳውዲ መንግስት በበኩሉ ክሱ መሰረት የሌለው ነው ብሏል። ከተለያዩ ምንጮች የተገኙ ዘገባዎችን እንግዲ ወልዴ እንደሚቀጠለው አቀናብሯቸዋል። የሰብአዊ መብት ቡድኑ 73 ገጾችን በያዘው ሪፖርቱ እንዳለው ኢትዮጵያውያኑ ፍልሰተኞች የተገደሉት በከባድ መሳሪያ እና በቅርብ ርቀት ተኩስ ነው። ካለፈው ዓመት መጋቢት ወር እስካለፈው ሰኔ ድረስ ከየመን ወደ ሳዑዲ ለመግባት የሞከሩ 38 ኢትዮጵያውያንን እንዲሁም አራት የሚሆኑ የፍልሰተኞቹ የቤተሰብ አባላትንና ጓደኞቻቸውን ማነጋገሩን ሁማን ራይትስ ዋች ገልጾ ነበር። የሪፖርቱ ጸሐፊና በድርጅቱ ተመራማሪ የሆኑት ናዲያ ሃርድማን ስለ ሪፖርቱ የሚሉት አለ። ጥይት እይት እንደ ዝናብ አወረዱብን የሚለው ሪፖርት በሳዑዲና የመን ድንበር ላይ የተፈጸመን የጅምላ ግድያ እየሰነደ ነው። ጥልቅና ስፋት ያለው ምርመራ አድርገናል። የሳዑዲ የድንበር ጠባቂዎች ከየመን ወደ ሳዑዲ ሊገቡ በሞከሩ ፍልሰተኞችና ጥገኝነት ጠያቂዎች ላይ ከባድ መሳሪያ ተኩሰዋል። በቅርብ ርቀትም ተኩሰውባቸዋል። ናዲያ ሃርድማን በተጨማሪም ድርጅቱ ላለፉት አስርተ ዓመታት በድንበሩ ላይ ይፈጸማል ያለውን ግድያ በተመለከተ መረጃዎችን ሲሰበስብ እንደቆየ ይናገራሉ። እንደ አውሮፓውያን የዘመን አቆጣጠር ከ2014 ጀምሮ ድንበሩ ላይ የሳዑዲ የወሰን ጠባቂዎች ፍልሰተኞችንና ጥገኝነት ጥያቄዎችን ይገድሉ እንደነበረ ሁማን ራይትስ ዋች ሲሰንድ ቆይቷል። እነዚህ ግን በአብዛኛው አልፎ አልፎ ይከሰቱ የነበሩ ናቸው። ባለፉት ጥቂት ዓመታት ግን በከፍተኛ ደረጃ ጨምሯል። ካነጋገርኳቸው ሰዎች እንደተረዳሁት 28 ጊዜ ከባድ መሳሪያ ተተኩሷል። አስከሬኖችን፣ የተጎዱ ሰዎችን፣ የቀብር ጉድጓድ ቁፋሮን የሚያሳየውና በሰብአዊ መብት ድርጅቱ ከሪፖርቱ ጋር ተያይዞ የቀረበውን ተንቀሳቃሽ ምስል በግሉ እንደመረመረ የሮይተርስ ዜና ወኪል አስታውቋል። በድጋሚ ናዲያ ሃርድማን፣ በጣም አስቸጋሪና አደገኛ መንገድ ነው። ለእኔ ከተላኩትም ሆነ በሌሎች ወገኖች በተለቀቁት ቪዲዮዎች እንዳየነው በሕገወጥ የሰው አስተላላፊ የተመሩ አንድ መስመር ይዘው ወደ ሳዑዲ ለመግባት የሚጓዙ ኢትዮጵያውያን ይታያሉ። አንድ ስማቸውን ያልጠቀሱ የሳዑዲ ባለሥልጣን ትናንት በኢሜይል ለመንግስታቸው ሚዲያ በሰጡት መልስ የሰብዓዊ መብት ድርጅቱ ክስ መሠረተ ቢስና በአስተማማኝ ምንጮች ያልተደገፈ ነው ብለዋል። ናዲያ ሃርድማን በበኩላቸው ትክክለኛ ቁጥርን ለማግኘት አስቸጋሪ ቢሆንም የሟቾችን ብዛት በተመለከተ በጥንቃቄ እንደተሰራ ይናገራሉ። የዚህ ጥናት አንዱ ተግዳሮት የነበረው ትክክለኛ ቁጥሩን ማረጋገጥ ነበር ኛ ጥንቃቄ ለማድረግ ቢያንስ በመቶዎች ምናልባትም በሺህ የሚቆጠሩ ፍልሰተኞች እንላለን። ሰዎች በብዛት በቡድን በመሆን እንደሚጓዙ ይነግሩኛል። ለምሳሌ 150 ሆነው እንደተጓዙ ግን ሰባት ብቻ እንደተረፉ ይነግሩኛል። ይህን ሰዎች የሚነግሩንን ቁጥር ማረጋገጥ ለእኛ በጣም አስቸጋሪ ነው። ለዚያም ነው በጥንቃቄ ቢያንስ በሺህ የሚቆጠሩ የምንለው። ነገር ግን ሰዎች እንደነገሩኝ በጅምላ ሜዳ ላይ የተገደሉ እንዳዩ በተራራማው አካባቢ አስከሬን በየቦታው ተጥሎ እንደተመለከቱ ነግረውኛል። ሰውነታቸው ሁለት ቦታ የተቆረጠ አስከሬኖችን እንዳዩም ነግረውኛል። በመብት ድርጅቱ ቃለመጠይቅ የተደረገላትና ከኦሮሚያ ክልል የሆነች አንድ የ20 ዓመት ዕድሜ ያላት ሴት የድንበር ጠባቂዎቹ ይዘው የለቀቋቸው ፍልሰተኞች ላይ ተኩስ ከፍተዋል ስትል ትናገራለች። ጥይት እንደ ዝናብ አውረዱብን ባስታወስኩት ቁጥር አለቅሳለሁ ብላለች። ከዚህ በፊት ወደ ሳዑዲ አረቢያ ለመግባት ሞክሮ የነበረውና አንድ እግሩን ያጣው ኢትዮጵያዊ ሙስጠፋ ሶፊያን መሐመድ ይናገራል። ጅረኝመን ፎየሳ የፍራይል ለጅ ከሁለት ዓመት በፊት የኔንም ሆነ የቤተሰብን ሕይወት ለመለወጥ በጅቡቲ አድርጌ ሳውዲ ገባሁ ባዶጅንና አንድ ግሬና ጥቼ ተመለስኩ። ቁጥራችን 45 ነበር። የተረፍነው ግን ሶስት ብቻ ነን። ይህም በተመለከተ እርግጠኛ ነኝ የተረፉትን ደውዬ አናግሬያለሁ። ሌሎቹን ግን ማግኘት አልቻልኩም። ምን እንደገጠማቸው የሚያውቀው አምላክ ብቻ ነው። ካለማቋረጥ ይተኩሱ ነበር። እናም ሰማይ የወደቀብኝ መስሎኝ ነበር። ድምፁ እንዴት አስደንጋጭ እንደነበረ መግለጽ አልችልም። ከፊትም ከኋላም ነበር የሚተኮስብን። መጀመሪያ ህልም እያለምኩ መስሎኝ ነበር። አይኔ ማመን አልቻልኩም። ተዟዙሬ ስመለከት እግሬን እንዳጠዋወቅኩ ኸናፉ ብያረባ ዴሙን ደጎንጎረ ጉዳዳ ነምኒ ኦሶ ንአርኩ ሰገሌ ኽየ ኦሶ ደገው ዮ ዴሜ ወደ ሳውዲ ለመሄድ የምታስቡ ኢትዮጵያውያን እባካችሁ እኔን ተመልከቱ። የጥይት ዝናብን የሚጠብቃችሁ እኔን አይታችሁ ተማሩ። የኢትዮጵያ የውጭ ጉዳይ ሚኒስቴር ቀድሞ ትዊተር አሁን ኤክስ በተሰኘው ማኅበረ ገጽ ላይ እንዳስታወቀው መንግሥት ከሳዑዲ ባለሥልጣናት ጋር በመሆን ድርጊቱን እንደሚመረምር አስታውቋል። ምርመራው እስከሚጠናቀቅ በዚህ ወቅት አስፈላጊ ያልሆነ ግምታዊ ንግግር ከማድረግ እንድንቆጠብ እንመክራለን ብሏል። የውጭ ጉዳይ ሚኒስቴሩ አሳዛኙ ክስተት ቢፈጠርም ሁለቱ አገሮች ለረጅም ጊዜ የቆየ ግሩም ግንኙነት አላቸው ሲል ሚኒስቴር መሥሪያ ቤቱ አክሏል። የሰዑዲ የረጅም ጊዜ አጋር የሆነችው አሜሪካ በበኩሏ በክሱ ላይ ግልጽና ጥልቀት ያለው ምርመራ እንዲደረግ ጥሪ አድርጋለች። ሪፖርቱ እንዳሳሰበው የገለጸው የአውሮፓ ሕብረት ጉዳዩን በተመለከተ ከሰዑዲ አረቢያና በየመን ስፋት ያለውን አካባቢ ከሚቆጣጠሩት ከሁቲ አማጽያን ጋር እንደሚነጋገር በቃል አቀባዩ ፒተር ስታኖ በኩል ማስታወቁን የኤፍፒ ዘገባ አመልክቷል። የኢትዮጵያ መንግሥት ጉዳዩን ከሳዑዲ ጋር ሆኖ ሊመረምር ማስታወቁን በመልካም እንቀበለዋለን ብለዋል የኅብረቱ ቃል አቀባይ። የተባበሩት መንግሥታት ድርጅት ቃል አቀባይ ስቴፋን ዱጃሪክ በበኩላቸው ሪፖርቱን እጅግ አሳሳቢ ሲሉ ገልጸው ይህን ከባድ ያሉትን ክስ ማረጋገጥ ግን አስቸጋሪ እንደሚሆን ተናግረዋል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁን የማክሰኞ ምሽት ስርጭታችን ነው። ቀደም ብላችሁ ሰማችሁት የዕለቱን አብይር ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በአማራ ክልል በመከላከያ ሰራዊትና በፋኖ ታጣቂዎች መካከል በተስፋፋው ግጭት በሰሜን ሸዋ ዞን ኤፍራታ ግድም ወረዳ በማጀቴ ከተማና በዙሪያው እንዲሁም በደቡብ ወሎ ዞን ወግዲ ወረዳ ወግዲ ከተማና አካባቢው ጉዳት መድረሱን ነዋሪዎች ገለጹ። ከ15 ቀናት በፊት በወግዲ ከተማ አካባቢ በነበረው ውጊያ የደረሱበት የማይታወቅ ሰዎች ስለመኖራቸው እና ነዋሪው በጸጥታ ስጋት በመንግስታዊ አገልግሎት እጦትና በኑሮ ውድነት እንደተቸገረም አስተያየት ሰጪዎች አመልክተዋል። የወረዳው መንግስታዊ መዋቅር ለጊዜው አገልግሎት እየሰጠ ባለመሆኑ ደረሰ ስለተባለው ጉዳት ተጨማሪ መረጃ ለማግኘት አልተቻለም። ከአማራ ክልልና ፌዴራል መንግስት ኮሚኒኬሽን ኃላፊዎች ምላሽ ለማግኘት ያደረግነው ሙከራም በተመሳሳይ አልተሳካም። መስፍን አራጌ ዝርዝሩን ይዘዋል። በአማራ ክልል ሰሜን ሸዋ ዞን በኤፍራታ ግድም ወረዳ በማጀት የከተማ አካባቢ ባለፈው ቅዳሜ በተቀሰቀሰ ውጊያ ሰላማዊ ሰዎች የሞትና የአካል ጉዳት እንደደረሰባቸው ስማቸውን ከመግለጽ የተቆጠቡ የከተማዋ ነዋሪ ተናግረዋል። ከተማ ውስጥ አራት አምስት ሙቷል። ትልቅ ሰውዬ ግቢያቸውን የተገደሉት አንዱ እብድ ነው ብሎ ሲሄድ ነው እብድን የሚገደሉ እንደዚሁ፣ ቁስለኞችም አሉ። የተወሰነ ወደ ስድስት ሰባት አካባቢ ያለ የታወቀ ወደዚያ ጫካም ውስጥ ስለሆነ ለማንሳትም አልተቻለም። ስማቸውን ከመግለጽ የተቆጠቡ የህክምና ባለሙያም ከትናንት ወዲያ ቅዳሜ ነሐሴ አስራ አራት ቀን ሁለት ሺህ አስራ አምስት ዓመተ ምህረት በጥይት ተመትተው ወደ ጤና ጣቢያ ለመጡ ሰዎች ህክምና ስለመሰጠቱ አረጋግጠዋል። እንትንም አግኝተው እዚህ በጤና ጣቢያ ደረጃ ማለት እስከ አምስት ስድስት ሰዎች እኛ ጋር መጥተዋል። እነሱን ህክምና ፈተን የመጀመሪያ እርዳታ እንደውም እዛው ላይ አድሮ የተገኘ ልጅ ነበር፣ ተመቶ በህይወት ተገኝቶ፣ አሁን ወደ ደሴ ሪፈራል ሆስፒታል እንድንልከው መኪና ምናምን አስጠኒክም ብለናል። አሁን በአሁኑ ሰዓት ላይ ማለት ነው። አስተያየት ሰጪው አድሮ የተገኘው ሰው ወደ ደሴ ሪፈራል ሆስፒታል ለከፍተኛ ህክምና እንደተላከ ዘግይተው ገልጸዋል። ጉዳት የደረሰባቸውን በፍጥነት በህክምና ለመርዳት ውጊያው ያስከተለውን ተጽዕኖ የህክምና ባለሙያ ሙያው ሳይጠቁሙ አላለፉም። አብዛኛውን ወደኛ ተቋም እንኳ ለመምጣት በጣም አስቸጋሪ ነው። ማለት ከወደቀበት ላይ አንስቶ ወደኛ ጋር እስከሚደርሱ ድረስ ብዙ ችግር አለ። ከአንድ ቀን በኋላ ከሀያ አራት ሰዓት በላይ ቆይቶ ነው የተነሳው እኛ የደረሰው ማለት ነው። እና በአንዳንድ ቦታዎች ላይ መምጣት ስላልተቻለ ግማሾቹን በቤት እያስተኛን እያከምን ነው። የመጀመሪያ ለተሰተን እዛው ያለውን ነገር እየተከታተልን እናያለን። በየቤታቸው እየዞርን ይህን እየሰራን ነው። ዛሬ በከተማዋ አንጻራዊ ሰላም እንዳለ የጠቀሱት አስተያየት ሰጪው በህዝቡ ዘንድ ግን ስጋት መኖሩን ተናግረዋል። ምንም እንኳን ወንድ ማለት ሴትም መንቀሳቀስ አይችልም። በተመሳሳይ ሁኔታ ባለፈው አርብ ነሐሴ 13 ቀን 2015 ዓ ም በወግዴ ወረዳ 06 ቀበሌ ሰቀ ሽምብራ በተባለው አካባቢ ላይ ተቀስቅሶ ወደ ወግዴ ከተማ የተስፋፋውና ከአንድ ሰዓት በላይ እንደቆየ የተነገረለት በከባድ መሳሪያ የታገዘ ውጊያ የአካል ጉዳትና የንብረት ውድመት እንዳደረሰ ስማቸውን ከመጥቀስ የተቆጠቡ የከተማ ነዋሪዎች ለአሜሪካ ድምጽ ገልጸዋል። ይህ ቦታዎች ላይ ያረፈ ከተማ ውስጥ ሀይስኩል አካባቢ ማርያም ቤተክርስቲያን አካባቢ እንደውም ሁለት ዲያቆኖች ነበሩ። እነሱ ሁለት ተመጥተዋል እስካሁን በህይወት አሉ ሆስፒታል ነው ያሉት ከባድ ነበር እዚያ አካባቢ ሂጅ ለማየት ሞክሬ ነበር አካባቢውን ያረፈበት አካባቢ ድንጋው እጅግ በጣም የተሰባብሮ ዛፉ በጣም የተሰባብሮ መሬቱ ተቆፍሮ ነው እዛ የምታየው በወግድ ወረዳ ቀበሌ ዜሮ አንድ ማህደረ ሰላም ነዋሪ ሆኖና ስማቸውን እንዳይጠቀሰ የጠየቁ የመንግስት ሰራተኛም የፋኖ ታጣቂዎች ከተማዋን ከአስር ቀናት በላይ ሲያስተዳድሯት እንደቆዩ አውስተዋል ባለፈው ሳምንት አርብ የተካሄደው ውጊያም ታጣቂዎቹን ከአካባቢው ለማስወጣት የተደረገ ሳይሆን እንደማይቀር አመልክተዋል። በአሁኑ ወቅት የፋኖ ታጣቂዎች አካባቢውን ለቀው እንደወጡ የጠቆሙት አስተያየት ሰጪ ውጭ ወጥቶ ፍላጎትን ማሟላት መግዛት ምናምን አይችልም። ሁላችንም በጭንቀት ላይ በየቤታችን ቁጭ ብለና ያለን። ብዙ ብር አይሰጥም እንጂ ባንክ ቤት ክፍት ነው ለጊዜው። እስከ አንድ ሺህ አምስት መቶ ከፍተኛ ይህን ይሰጣል። የኑሮ ውድነት በጣም ከምንም በላይ እየተጎዳን በጣም ድሆች መኖር ያልቻልንበት ታይም ነው ያለው። አንድ ሳሙና መቶ ብር they ሶስት ሊትር አንድ ሺ ምናምን ብር ገብቷል። ስለዚህ የታችን አንዳንድ ብር የምንገዛው ብስኩት አምስት ብር፣ ስድስት ብር፣ ሰባት ብር አካባቢ ገብቷል። ጫው ሰማኒያ ብር፣ አንድ ኪሎ ጤፍ ወደ አስር ሺ አንስቶ አካባቢ ገብቷል። መብራት ሲጠፋ፣ ውሃ የለም ወፍጮ የለም ብዙ ነገር ድንግርግም ላይ ነው ያለ። ነው አሁን ቅርበ ዝግጅት ያላረገ ሰው አሁን በረሃብ ላይ ነው ያለ። የወረዳው መንግሥታዊ መዋቅር ለጊዜው አገልግሎት እየሰጠ ባለመሆኑ ስለሞቱ ሰዎች ቁጥርም ሆነ እየተካሄደ ስላለው ውጊያ ከመንግስት አካላት ለማረጋገጥ አልተቻለም። በስልክ መቆራረጥና በኔትወርክ ችግር ምክንያትም ከጤና ተቋማት ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ መስፍን አራጌን አመሰግናለሁ። የማክሰኞ ምሽት የአሜሪካ ድምፅ ስርጭት ይቀጥላል። ብሪክስ በሚል የእንግሊዝኛ መጻር ስሙ የሚታወቀው የአምስት ሀገሮች ስብስብ ዓመታዊ የመሪዎች ጉባኤ ዛሬ በአፍሪካዊቱ የማህበሩ አባል ሀገር ደቡብ አፍሪካ ጆሃንስበርግ ከተማ ተጀምረዋል። እስከ ሐሙስ በሚዘልቀው ጉባኤ ተጨማሪ አባል ሀገራትን ተቀብሎ ተቋሙን የማስፋፋት ጉዳይ መሪዎች የሚወያዩበት ግንባር ቀደም አጀንዳ እንደሚሆን ይጠበቃል። አምስቱ የብሪክስ አባል ሀገራት ሩሲያ፣ ቻይና፣ ህንድ፣ ብራዚልና አስተናጋጇ ደቡብ አፍሪካ ናቸው። ቻይና ሩሲያና ደቡብ አፍሪካ ብሪክስ አዲስ አባላትን ጨምሮ እንዲስፋፋ አጥብቀው ይደግፋሉ። ይህ በዚህ እንዳለ የደቡብ አፍሪካ ፕሬዚደንት ሴሪል ራሞፎሳ ከብሪክስ የመሪዎች ጉባኤ በተጨማሪ በሀገራቸው ይፋዊ ጉብኝት ለሚያደርጉት ለቻይናው ፕሬዚደንት ሺ ጂንፒንግ የሞቀ አቀባበል አድርገውላቸዋል። የኬት ባርትሌትና ደሬን ቴለረን ዘገባዎች አጣምራ ቆንጅታዬ እንደሚከተለው ታቀርብልናለች። ላይ ላዩን ሲታይ የብሪክስ አባል ሀገሮች ይህ ነው የሚባል የጋራ ወይም የሚያመሳስል ነገር የላቸውም። ብራዚልና ህንድ እንዲሁም ደቡብ አፍሪካ በዲሞክራሲያዊ ስርዓት የሚተዳደሩ ሲሆኑ ቻይናና ሩሲያ ደግሞ በአምባገነን መንግስታት የሚገዙ ሀገሮች ናቸው። አንድ የሚጋሩት ነገር ግን አለ። እርሱም አሁን ባለው በዩናይትድ ስቴትስ መሩ አለም አቀፍ ስርዓት ላይ ያላቸው ቅሬታና ለታዳጊ ሀገሮች የበለጠ አቅም የሚሰጥ ዓለም አቀፍ ስርዓት የመፍጠር ፍላጎታቸው ነው። ቡድኑን ለመቀላቀል ፍላጎት እንዳላቸው ያሳዩት ሀገሮች ብዛትም ይህንኑ የሚጠቁም ነው። ኢራን፣ ሳዑዲ አረቢያ፣ የተባበሩት የአረብ ኤሜሬቶችና አርጀንቲናን ጨምሮ አርባ የሚሆኑ ሀገሮች የብሪክስ አባል ለመሆን ይፈልጋሉ። የፊታችን ማክሰኞ ከሚከፈተው የመሪዎች ጉባኤ ዋና ዋና አጀንዳዎች ውስጥ አንዱ አዳዲስ አባላት የመቀበሉ ጉዳይ እንደሚሆን ይጠበቃል። አሁን ባሉት አባል ሀገሮች መካከል አባላት መጨመሩና መስፋፋቱ በሚኖረው ጠቀሜታ ላይ የአመለካከት ልዩነት አለ። ብሪክስ የሚለውን ስያሜ ከፈጠሩት መካከል አንዱ የሆኑት የቀድሞ የጎልድማን ሳክስ ኩባንያ ኢኮኖሚስት ጂም ኦኒለን ጨምሮ አንዳንድ ተንታኞች ብሪክስ ከ14 ዓመታት በፊት ማለት እንደ አውሮፓውያን የዘመን አቆጣጠር በ2009 ዓ.ም ከተመሰረተ ወዲህ ይህ ነው የሚባል ክንዋኔ አላሳየም ይላሉ። በደቡብ አፍሪካ ዩኒቨርሲቲ የዓለም አቀፋዊ ውይይት ተቋም አጥኚው ሚካቴኪሶ ኩባዬ ግን በዚህ አመለካከት አይስማሙም። This expansion has not garnered the full support of all BRICS members. ብሪክስን ለመቀላቀል ፍላጎት እንዳላቸው ያስታውቁ ካርባ የሚበልጡ አገሮች አሉ። የብሪክስ አባል ለመሆን መፈለጋቸው በግልጽ የሚያሳየው ያዩት ጥቅም መኖሩን ነው። የተለያዩ ሀያላን ባሉበት ወቅታዊ ጂኦፖለቲካዊ ሁኔታ ታዳጊ አገሮች ያሏቸውን አማራጮች እየቃኙ ናቸው። ይህም የብሪክስ አባል ለመሆን የሚፈልጉ ሀገሮች ብዛት እንደ አዲስ እንዲጨምር አድርጎታል። በጉዳዩ ላይ ባለፈው ሳምንት ሀሳባቸውን ያጋሩት የደቡብ አፍሪካ የዓለም አቀፍ ግንኙነቶችና ትብብር ሚኒስትር ናሬዲ ፓንደርም አሁን ባለው ጂኦ ፖለቲካዊ ሁናቴ ታዳጊ ሀገሮች ሌሎች አማራጮችን እያሰሱ መሆናቸውን አመልክተው ነበር። ስቲቨን ግረድስ በደቡብ አፍሪካ የዓለም አቀፍ ጉዳዮች ተቋም አጥኚ ሲሆኑ ብሪክስን የሚቀላቀሉ ዲሞክራሲያዊ ያልሆኑ አገሮች ቁጥር እየጨመረ ከሄደ የቡድኑ ምዕራባውያን ጠል አቋም ይበልጡን እየከረረ ይሄዳል ብለዋል። በእርግጥም ብሪክስ ከተስፋፋ በዚያም ላይ ኢራንን የመሳሰሉ አገሮችን በአባልነት ከተቀላቀሉ በሚካሄዱት ውይይቶች ውስጥ የሚኖረው ምዕራባውያን ጥልቃና የተጠናከረ መሄዱ የማይቀር ነው። አሁን ያሉት የብሬክስ አባል ሀገሮች ከዓለም ሕዝብ ቁጥር አርባ ከመቶውን ይይዛሉ። ከዓለም አጠቃላይ የአገር ውስጥ ምርት መጠንም አንድ አራተኛ ገደማውን እንደሚይዙ ነው የሚገመተው። አባል ሀገራቱ በዓለም ገበያ ገንዘቦች ካላቸው ጥንካሬ አኳያ ሲታይ ደግሞ በአሁኑ ጊዜ የብሪክስ አባል ሀገሮች በዓለም አቀፍ የኢኮኖሚ እንቅስቃሴ ከቡድን ሰባት አባል ሀገሮች የበለጠ ድርሻ አላቸው። ከአሁን ቀደም ብሪክስ የጋራ ገንዘብ ይኑረው የሚለው ጉዳይ ተነስቶ የነበረ ቢሆንም በዚህ ጉባኤ ላይ ለውይይት እንደማይቀርብ የጉባኤው አዘጋጆች ገልጸዋል። ይሁን እንጂ የቡድኑ አዲሱ የልማት ባንክ በዶላር መገበያየትና ሌላም የፋይናንስ እንቅስቃሴዎች ማካሄድ እየቀነሰ እንዲሄድ ፍላጎት አለው። ተንታኙ ስቲቨን ግረልስ በዚህ ጉዳይ ላይ አስተያየታቸውን ሲሰጡ ሌላው የሚነሳው ደግሞ ሀገሮች የሚናገዱበት ገንዘብ ጉዳይ ነው። በዩናይትድ ስቴትስ ዶላር ከምንገበያይ በይበልጥ በራሳችን ገንዘብ እንገበያይ የሚል ውይይትም ይኖራል። በመጪው ሳምንት ከማክሰኞ እስከ ሐሙስ በሚካሄደው ዓመታዊው የመሪዎች ጉባኤ ላይ የአስተናጋጇ የደቡብ አፍሪካ ፕሬዚደንት ሴረል ራማፎሳ፣ የቻይናው ሺጂንፒንግ፣ የህንዱ ጠቅላይ ሚኒስትር ኔራንድራ ሞዲ እንዲሁም የብራዚል ፕሬዚደንት ሉዊዝ ኢናሲዮ ሉላ ዲሳልቫ እንደሚገኙ አረጋግጠዋል። ሩሲያ ደግሞ የውጭ ጉዳይ ሚኒስትሯን ሴርጌ ላቭሮቭን ትልካለች። ፕሬዝደንቷ ቭላዲሚር ፑቲን ግን በዓለም አቀፍ የወንጀል ፍርድ ቤት በዩክሬን በተፈጸሙ የጦር ወንጀሎች እንዲያዙ የእስር ማዘዣ የወጣባቸው በመሆናቸው በጉባኤው ላይ በርቀት ሆነው ነው የሚሳተፉት። ደቡብ አፍሪካ ፍርድ ቤቱ የተቋቋመበት ድንጋጌ ፈራሚ ሀገር እንደመሆኗ ፑቲን አገሯን ቢረግጡ የማሰር ግዴታ ስላለባት አለመገኘታቸው ከሚመጣባት የዲፕሎማሲ ጣጣ እንድታመልጥ ረድቷታል። በሌላ በኩል ደግሞ የደቡብ አፍሪካው ፕሬዚደንት የሀገራቸው ግንባር ቀደም የንግድ አጋር የሆነችው የቻይና ፕሬዚደንት ሺን ከብሪክስ ጉባኤ ውጭ የሁለትዮሽ ኦፊሴላዊ መስተንግዶ ያዘጋጁላቸው መሆኑ ታውቋል። ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት የቪኦኤ ቻናል 57 ላይ እየተደመጠ እንዲሁም ደግሞ እየቀረበ ያለውን ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ስርጭትን ነው። የመጀመሪያው ምዕራፍ ስርጭታችን በዚህ ተጠናቋል። የሁለተኛ አጋማሽ የመጀመሪያ ቅንብራችንን ልንጀምር ነው። ከዚያ በፊት ኢትዮጵያ ላይ አሁን ከምሽቱ ሶስት ሰዓት ከ29 ደቂቃ ነው። እዚህ ያለንበት ዩናይትድ ስቴትስ ደግሞ ዋሽንግተን ዲሲ አካባቢ ከቀኑ ስምንት ሰዓት ተኩሉኗል። አሁን የሁለተኛው አጋማሽ የመጀመሪያ ቅንብራችን ትግራይ ክልል ውስጥ እየተከበረ ስላለው የአሸንዳ በዓል ይነግርናል። በየዓመቱ በተለይ በሰሜን ኢትዮጵያ ክፍሎች በድምቀት የሚከበረው ሻደይ፣ አሸንዳ፣ አሸንድዬ፣ ሶለል በሚሉ ልዩ ልዩ ስያሜዎች የሚታወቀው ክብረ በዓል በኮቪድ-19 ወረርሽኝና ለሁለት ዓመታት በዘለቀው ጦርነት ምክንያት በትግራይ ክልል ሳይከበር አራት ዓመታትን አሳልፏል። ይሁንና የሰላም ስምምነቱን ተከትለው ዘንድሮው የልጃገረዶች ጨዋታ ባህል የሆነው አሸንዳ በትግራይ ክልል እየተከበረ ይገኛል። በኦርቶዶክስ ክርስትና እምነት ተከታዩ ዘንድ የጾም ፍልሰታ ለማርያም ፍጻሜን ተከትሎ መከበር የሚጀምረው በዓሉ የሰላም ተስፋ ያየንበት ነው ብለዋል ተሳታፊዎቹ ሙሉጌታ ጽባ ዝርዝሩን ይነግረናል በትግራይ ክልል በየዓመቱ የሚከበረው ያሸንዳ በዓል ከ2011 ዓ ም በኋላ አስቀድሞ በኮቪድ-19 ወረርሽኝ ቀጥሎም መነሻውን በክልሉ አድርጎ በተካሄደው ጦርነት ምክንያት በአደባባይ ሳይከበር ቆይቷል። የልጃገረዶች ባህላዊ ጨዋታ የሆነው አሸንዳ ዘንድሮ በአደባባይ በድምቀት እየተከበረ ይገኛል። በመቐለ ባሎኒ ስታዲየም የበዓሉ አከባበር በ10 ሺዎች የሚቆጠሩ የአሸንዳ በዓል ተሳታፊዎች ታድመዋል። ከበዓሉ ተሳታፊዎች አንዷ የሆነችው ፊያሜታ ሙሉም ከጦርነት በፊት በጣም ይከበር ነበር ደስ ይላል። በጣም ደስ በሚል ሁኔታ ይከበር ነበር። ከዛ ጦርነት ሲመጣ ደግሞ በቃ አልተከበረም፣ ዝም ብሎ ነው የቆመው ማለት ነው። አሁን ሲከበር ግን በጣም ደስ ይላል። በጣም በተለየ ሁኔታ ነው እየተከበረ ያለው። ደስ ይላል። በጣም ደስ ብሎኛል። እኔ ለራሴ በቃ ደስ ብሎኛል። እኔ እንጃ መግለጽ አልችልም። በጣም ደስ ብሎኛል። እኔ ለራሴ ከበቅድም አሁን በጣም ደምቋል። በቃ ተዘግቶ ስለነበር ነው መሰለኝ፣ በጣም ነው የደመቀው። ብዙ ሰው ነው የመጣው። የአሁኑ ይለያል። በቃ ተዘጋግቶ ስለነበር ከሆነ ከውጭም ከአዲስ አበባ በቃ ትኬት ታጥቷል እኮ አዲስ አበባ እኮ እህቶቻችን አሉ በቃ ትኬት አጥተው ቀርተዋል፣ ስንት እህቶቻችን። በጣም ብዙ ሰው ነው የመጣ ያሁኑ በጣም በሰፊው ነው እየተከበረ ያለው። አርሴማ ዓለም ለአሸንዳ ክብረ በዓል ከአዲስ አበባ ወደ መቀሌ የመጣች ሌላዋ ተሳታፊ ናት። ካለፉት አራት ዓመታት ወዲህ ወደ ትግራይ ክልል ስትመጣ ያሁኑ የመጀመሪያዋ እንደሆነ ገልጻ ከጦርነት በኋላ ቤተሰቦቿን በአካል ለማግኘት መቻሏን ትናገራለች። ቤተሰብም አላገኘንም ነበር፣ አሁን መተን ያገኘናቸው። ድምፃቸውን አልሰማንም አላየናቸውም፣ ምናምን ያስጨንቅ ነበር የዛኔ። አሁን አሪፍ ነው ስለተገናኘት ዜር ይመስገን። በዓሉ አሪፍ ነው። አሁን አይከፋም የዛኔ በጣም አሪፍ ነበር። አሁንም ግን ሰው ከነበረበት ወጥቶ ምናምን ጥሩ ሁኔታ ላይ ነው ያለው። በዛ ላይም ደግሞ ከገጠር ምንም አላት ከሌላ ሀገሮችም የመጡ ቆንጆ ነው ያለው። ጥሩ ሁኔታ ላይ ነው ያለው ሰው ከንትን ስለወጣ ምናምን ያጨለማው ጊዜ አሁን ጥሩ ላይ ነው ያለ ነው። ከዚህ የበለጠ ደግሞ በሚያምር ሁኔታ አሪፍ እንደምናከብር አስባለሁ። በቀጣይ አመት በአሉ በዩኔስኮ ተመዝግቦ የሚከበርበት እንዲሆን አርሴማ ምኞቷ ገልጻለች። ያነጋገርናት ሌላይቱ የበዓሉ ታዳሚ ገብርኤላ ኪዳኑ ትባላለች። የተለየ ድምቀት ነው ያለው አሸንዳ። ሁሉንም ሌሎቹም በዓሎች ሁሉ ኦልሞስት ውጦ ነበር ይዛቸው ከድምቀቱ የተነሳ ሁሉም በጉጉት የሚጠብቀው ክረምት ውስጥ አሸንዳ ነው። በተለይ ሴቶች ስንሆን እሱን ብቻ ነው የምንጠብቀው። ከየትም ቦታ ብንሆን ስራም ቢኖረን ለአሸንዳ ነው። ሁሉም ኤክሳይትድ ሆኖ ጠብቆ ሁሉም ነገር ወደ ጎን አድርጋ የምትመጣው ለአሸንዳ ነው ና በጣም ትልቅ ድምቀት ነው የነበረው። እዚህም ሲከበር በቃ በጣም እንዴት ነው የሚገለጸው? ቃላት ሁሉ የለኝም። ለውበቱ በጣም ደስ የሚል በዓል ነበር ናሳልፈው። አይመስልም ነበረ። ባለፈው ሶስት አመቶች በቃ እንደዚህ ተመልሰ እናከብራለን ወይ ራሱ ጥርጣሬ ነው የነበረው። እና አሁን በቃ በጣም ተስፋ አለው ተስፋ ይሰጣል። እንደ በፊት ባይሆንም ወደ እሱ እንመለስ ይሆናል የሚል ተስፋ ይሰጣል በቃ እና ሁሉም ነገር የተሟላ ባይሆንም ያው በሙሉ ልብ አይሆንም አሁን የምታከብረው ግን በቃ እየተሻለ ይመጣል በሚለው ለተስፋ ለመነሻ አድርገ ነው እያከበርን ነው። ለከርሞ ሙሉ ሰላም ሰፍኖ ነው እንደ ቀድሞ ይከበር ዘንድ እንደምትመኝ ገብርኤላ ትናገራለች። ቀጣይ ተስፋዬ ካለፈው የበለጠ ሆኖ እየደመቀ ይሄዳል የሚል ነው። አሁን ያለንበት አስከፊ ነገሮችም ተነስተው ቀንሰው ህዝቡም በሙሉ ልቡ ካጠገቢያ ያለው ኮ እንደዚህ ጎሎታል፣ እንደዚህ ኮ እንትን አይለውም፣ እንትና ልጁን አጥቷል ብለን እየተሳቀቅን ያው በሙሉ ልባችን ሳይሆን እያፈርን ደስ ባይለንም ከሚቀርብ የሚለው ሳይሆን በሙሉ ልባችን ሙሉ ደስታ ሆኖ ሙሉ ተስፋ ሆኖ ከሁሉም ሰው ጋር ሼር አድርገን እንድናከብረው ነው ተስፋ። በበዓሉ አከባበር ላይ መልእክት ያስተላለፉ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንት ሌተናል ጄኔራል ጻድቃን ገብረትንሳኤም በዓሉ ቀጣይ የተስፋ ጭላንጭል እየታየ ባለበት የሰላም ጊዜ እየተከበረ እንደሚገኝ ገልጸዋል። እንኳን ወደዚህ የሰላምና የተስፋ ጭላንጭል በምናይበት ትልቅ ትርጉም ያለው በዓል ከኛ ሆናችሁ ለማክበር እንኳን መጥታችሁ እዚህ ዋጋ ከፍተኛ ግምት እንሰጠዋለን። በተጨማሪም ለእኛ ትልቅ ትርጉም አለው። አገራችን ሰላሙ ገና ሙሉ በሙሉ አልተረጋገጠም። ተስፋችን ገና አለመለመም። በጋራ ሆነን ግን ሰላማችንን የምናረጋግጥበት ተስፋችን የምናለመልምበት ብሩህ ተስፋ ነው የሚታየን ብሩህ መንገድ ነው የሚታየን። በእንደዚህ አይነት ወቅት ከእኛ ጋር ሆናችሁ ይህንን በዓል ለማክበር በመምጣታችሁ ከፍተኛ ክብር ይገባቸዋል። ይህ በዓል በትግራይ ክልል የተለያዩ አካባቢዎች አሸንዳ፣ ማሪያ፣ አይንዋሪ በሚሉ ስያሜዎች ይከበራል። በአማራ ክልል ደግሞ አሸንድዬ፣ ሻደይና ሶለል እየተባለ የሚከበር በዓል ነው። በዚህ በመቀለ ከተማ ባሉኒ ስታዲየም እየተከበረ ባለው የአሸንዳ በዓል ላይ የተሳተፉ የኦሮሚያ ክልል አባ ገዳዎች ለክልሉ ችግረኛ ወገኖች የሚደርስ የአስር ሚሊዮን ብር እርዳታ አበርክተዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።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 በነፃው ፕሬስ ላይ ይመረኩዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ከአሜሪካ ድምፅ የማክሰኞ ምሽት ስርጭት ይቀጥላል። ቀጣዩ መሰናዶዋችን ደግሞ ንግድና ምጣኔ ሀብት ነው። በኢትዮጵያ የሸማቾች ጥበቃ ሕጎች ባለመተግበራቸው ማህበረሰቡ ለከፍተኛ እንግልት እንደተዳረገ የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት አስታውቋል። የግብይት ሥራ አመራር ምሁራን በበኩላቸው የሸማቾችን መብት ለማስጠበቅ ያለሙ በርካታ አዋጆች በሥራ ላይ የዋሉ ቢሆንም በተጨባጭ ችግር ሲፈቱ እንዳልታዩ ግን ተናግረዋል። የመንግሥት ባለሥልጣናት በበኩላቸው እየተተገበሩ ያሉ ጥረቶችን በመጥቀስ የሚቀርበውን ወቀሳ አስተባብለዋል። አስማማዋይ ነው። ለዛሬ ንግድና ምጣኔ ሀብት መሰናዷችን ቀጣዩን ዝግጅት አጠናቅረዋል። ኢትዮጵያ የሸማቾችን መብት ለመጠበቅ የሚያገለግሉ ሕጎችን ከ1995 ዓ ም ጀምሮ ለሦስት ጊዜያት በተሻሻሉ አዋጆች የደነገገች ሀገር ናት። ሁኖም አሁንም በመብቶቹ ተግባራዊነት ላይ ጥያቄዎች የተነሱ ይገኛሉ። አቶ ቁምላቸው አበበ የሸማቾች መብቶች እንዲጠበቁ ሞቶትን ዓላማ አድርጎ ከሶስት ዓመት በፊት የተቋቋመው የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ዋና ዳይሬክተር ናቸው። በአገሪቱ የሸማቹ ማኅበረሰብ መብት አለመከበር እየተባባሰ ከመጣው የኑሮ ውድነት ጋር ተዳምሮ ሸማቹን ለከፍተኛ እንግልትና ሮሮ እንዳደረገው ዋና ዳይሬክተሩ ያስረዳሉ። ሸማቹ በሁሉም ወገኖች ነው በደል እየደረሰበት ያለው፣ አንደኛ በመንግስት፣ ሁለተኛ ንግዱ ማህበረሰብ፣ ሶስተኛ ደግሞ በግብይት ሰንሰለት ውስጥ እሴት የማይጨምሩ ደላላዎችና ነጋዴዎች፣ ይሄ አየር ባየር የሚነግዱ ሰዎች በሸማቹ ላይ ከፍተኛ የሆነ ጉዳት እያደረሱበት ነው ያለውና። ሸማቹም ስለራሱ ስለመብቱ ያለው ግንዛቤ ዝቅተኛ ስለሆነ ይህን መብቱን ለማስከበር ሲንቀሳቀስ አይታይም እና ግንዛቤው ደካማ ነው። ግንዛቤው ደካማ የሆነው ደግሞ ስላልተሰራ ነው እና በዚህ የተነሳ በሁሉም በግብይት ሂደቱ ተሳታፊ በሆኑ አካላት ሸማቹ እየተበደለ ለከፋ የኑሮ ሁኔታ እየተዳረገ ነው ያለው እና ከፍተኛ ችግር፣ ከፍተኛ ጫና፣ ከሁሉም አቅጣጫ ከፍተኛ ጫና ያለው እሱ ላይ ነው ሸማቹ ላይ ነው። የሸማቹን መብት ለማስጠበቅ ከተደነገጉ አዋጆች ውስጥ በቁጥር 813 ተሻሽሎ በ26 ዓ ም የወጣው የንግድ ውድድርና ሸማቾች ጥበቃ አዋጅ ይጠቀሳል። አዋጁ ሸማቾች ስለሚገዙት ዕቃ በቂ መረጃ የማግኘት አማርጦ የመግዛት ከአሳሳች የንግድ ማስታወቂያዎችና ጤንነትን ከሚጎዱ ምርቶች መጠበቅን ጨምሮ በርካታ መብቶችን ይሰጠ ነው። በአዲስ አበባ ዩኒቨርሲቲ የማርኬቲንግ ማኔጅመንት ወይም የግብይ ስራ አመራር ትምህርት ክፍል ተባባሪ ፕሮፌሰሩ ዶክተር ጌቴ አንዱ ዓለም እንደሚሉት ግን በርካታ አዋጆችና ሕጎች በተከታታይ ቢወጡም በአግባቡ ለትግበራ በቅተው የሸማቹን መብት ማስጠበቅ አልቻሉም። ብዙ ሰው በዋጋ ግሽበት እየተሰቃየ ያለ የፍጆታ እቃዎችን በአቋራጭ ለመክበር የመደበቅ በብዛት መስተዋሉ አሉ። የገበያ ሰንሰለቱን ጥቂት ኃይሎች ብቻ በአምቻ ጋብቻ ይዘው በቁጥጥር ስር በማድረጋቸው ብዙ ችግሮች መኖራቸው ይታያል። እንዲሁም የዋጋ ቅናሽ በሚኖርበት ጊዜ ዝም ብሎ ለነበጣ ያህል እንጂ ሪል የሆነ ዲስካውንት ሳይሆን ዲስካውንቶች በርከት ብሎ መታየታቸው የተሸጠን ዕቃም አንዳንዴ ደረሰ ላለመስጠት ማንገራገር ይታያል። በሰበብ በአስባቡ የዋጋ የሸቀጦችን የአገልግሎቶችን ዋጋ የመጨመር ይብን አንዳንዴ የማገናኝ ነገር ሁሉ ለማገናኘት መሞከር፣ ለምሳሌ የውጭ ምንዛሬ ለውጥ በሚሆንበት ጊዜ ግንኙነት በሌላቸው ነገሮች ላይ ሁሉ ሆነ ብሎ ዋጋ የመጨመር ሁኔታ ይታያል። እና በርካታ የሆኑ ክትትል የሚያስፈልጋቸው ነገሮች አሉ። ለምሳሌ እንደ መድኃኒት ሽያጭና የምግብ አገልግሎቶች ግን የሚፈለገውን ሰርቪሊያንስ ያለማካሄድ ሁኔታ ይታያል። ሸማቾች አቤቱታ የማቅረብ መብት አላቸው በሕጉ መሰረት። በርካታ ችግሮች አሉ እና ይሄ ሁሉ በሕዝቡ ላይ ከፍተኛ ምሬት የመፍጠር ነገር ይታያል። በሌላ በኩል መንግስት የኑሮ ውድነቱን ለመከላከል እየተግባደደ በሚገኙ አመት ብቻ ከሰባት ቢሊዮን ብር በላይ እንደመደበ በንግድና ቀጠናዊ ትስስር ሚኒስቴር የጸረ ንግድ ውድድርና ሕግ ጥሰት መከላከል ዴስክ ኃላፊው አቶ ጌትነት አሸናፊ ይጠቅሳሉ። በዚህም ሸቀጦች በሸማቾች ማኅበራት አማካኝነት ለህብረተሰቡ በተመጣጣኝ ዋጋ እንዲደርሱ አድርጓል ይላሉ። የሸማቾችን መብት ለማስጠበቅም ልዩ ልዩ ሕጋዊ እርምጃዎች እንደወሰደ በማውሳት በመንግስት ላይ የሚቀርበውን ወቀሳም ተከላክሏል። አሁን በአብዛኛው ቦታ ዲጂታል ምንድን ነው ሚዛን እንዲሆን ተደርጓል። ምንድን ነው ከአንድ ኪሎ ሩብ ግራም የሚሆን እንደዚህ የሚሆን ሰዎች ስጋ በሚገዙበት ጊዜ አትክልትና ፍራፍሬ ይቀሸባል የሚባል አይነት ነገር ነው። ይህን ጥናት ላይ ተመስርቶ ውሳኔ ወስኖ እነዚህም ሚዛኖች አስገብቶ አሁን ቢያንስ የሚዛን ቅሸባ እንዳይኖር ሰራበትና ውጤት የመጣበት ሁኔታ አለ። እንደ ንግድ ሚኒስቴር አሁን ለምሳሌ ጥራት መሰረተ ልማት በስቴት ሚኒስትር እንዲመራ ተደርጎ ከውጭ የሚገቡ የንግድ እቃዎች፣ ኤሌክትሮኒክ ደረጃ የወጣላቸው ምግብ ነክና ምግብ ነክ ያልሆኑ ንግድ እቃዎች ደግሞ ደረጃቸውን ጠብቀው እንዲገቡ፣ ደረጃቸውን ያልጠበቁት እንዲመለሱ፣ እንዲወገዱ የሚደረግበት ሁኔታ አለ። ያው ጉድለቱ ይኖራል። ግን ስራዎች አልተሰራም ጭራሽ ማሾች መጠበቃ እየተከበረ አይደለም፣ ፍትሐዊ ንግድ ውድድር እንዲሰፍ መንግስት እየሰራ አይደለም የሚለው በጉዳዮቹ ላይ በቂ መረጃ ካለመኖር የመነጨ ነው ብዬ አምናለሁ ማለት በሌሎች ሀገራት ሸማቾች ተጽዕኖ ለመፍጠር የሚችሉባቸው ጠንካራ ማኅበራት አቋቁመው መብቶቻቸው እንደሚያስከብሩ ዶክተር ጌቴ ይገልጻሉ። በኢትዮጵያ ግን የሸማቾች ማኅበራት ሚና ምርትን ከማከፋፈል ያለፈ አለመሆኑ ተፈላጊ ውጤት እንዳይመጣ አድርጓል ይላሉ። በኢትዮጵያ ውስጥ ምንድን ነው መሰለ፣ ይሄ ጠንካራ ሲቪክ ሶሳይቲ የለም። ወይም የሸማቾች ማህበር፣ ገለልተኛ የሸማቾች ማህበር ሳይሆን በቀበሌና በወረዳ ደረጃ የተደራጁ ማህበራት አሉ። እነዚህ ደግሞ ለማህበር አባሎቻቸው ወይም ለቀበሌ ነዋሪው ስኳርና ምናልባት ዘይት የማከፋፈል ሚና ይኖራቸዋል፣ ቀለል ባለ ዋጋ። ነገር ግን በሚገባ በባለሙያ ተደራጅተው የሚገባባቸውን ግዴታ እየተወጡ ነው ብዬ አላምንም። እኔ እንደ ግለሰብ የሸማቾች ማህበር በኢትዮጵያ ውስጥ አለመኖሩ ነው። አንድም የፈለገው ነገር ወደ ላይ ወጣ ወደ ታች ወጣ የማስተካከያ እርምጃ ለመውሰድ ብዙም ምንመካበት ሸማቹ ማህበረሰብ ራሱ ገለልተኛ የሆነ የራሱ የሆነ አሶሲሽን ባለመኖሩ ይሄ አንዱ ትልቁ ክፍተት ነው። ብዙ ነገሮች እንዲሁ በአቤቱታ ደረጃ ወይም በምሬት ደረጃ ተንጠልጥለው እንዲቀሩ የሚያደርገው እና ይሄ አንዱ ፈተና ነው። የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ዋና ዳይሬክተር አቶ ቁምላቸው አበበ ደግሞ በሀገሪቱ ለሸማቾች መብት የሚቆሙ ጠንካራ ሲቪክ ማህበራትና ድርጅቶች እንዲፈጠሩ የሚያስችል መደላደል አለመኖሩ የችግሩ ምክንያት እንደሆነ ያስረዳሉ። ባለፉት ሶስት ዓመታት አራት ዓመታት የተፈጠሩ እድሎች ቢኖሩም በዚህ አጭር ጊዜ ውስጥ ተቋም ተመስርቶ የሸማቹን የህዝቡን ጥያቄዎች ወደፊት አምጥቶ አጀንዳ ማድረግ አይቻልም እና አጠቃላይ በሸማቹም ዘንድ ያለው በሌሎች የሲቪል ማህበረሰብ ድርጅቶች ዘንድ ያለው ችግርም ተመሳሳይ ነው። አሰሪ የሆኑ እድሎች አልነበሩም። ይሄ እድል ከተከፈተ በኋላ ደግሞ እንቅስቃሴ ሲደረግ ያ ከነበረው ልማድ ያለመውጣት፣ በመንግስት ወገን ተባባሪ ያለ መሆን አብሮ ለመስራት እግርን የመጎተት ነገር በር የመዝጋት ነገር ይታያል። ያም ሆኖ ግን እኛ አቅማችን በፈቀደው ባገኘ ነው አማራጭ ሁሉ ጥረት እያደረግን ነው ያለ ነው። በአሁኑ ወቅት በቁጥር ያነሱ ቢሆንም የሸማቾች መብት ለማስጠበቅ የተቋቋሙ ማህበራት እንዳሉ በንግድና ቀጠናዊ ትስስር ሚኒስቴር የደስክ ኃላፊው አቶ ጌትነት አሸናፊ ይናገራሉ። በመንግስት በኩልም ማህበራቱ እንዲጠናከሩ ጥረት እየተደረገ እንደሆነም ያክላሉ። ሸማቾች መንግስት በሚያደርገው የቁጥጥር ስራ ብቻ ሳይሆን የሚጠበቁት በራሳቸው ተደራጅተው የመደመጥ መብታቸው እንዲሰፋ በማድረግ እና ሕገ ወጥ የሆኑ ተግባራትን በማጋለጥ የህግ አፈጻጸሙ ውጤታማ እንዲያደርግ ከፍተኛ አስተዋጽኦ አላቸው በሚል ወደ ሰላሳ ሁለት አካባቢ እንዲቋቋሙ ተደርጓል። ግን አሁን ጠንክረው ተቋቁመው በሚገባ የያዙት ምን ያህል ናቸው ይባል ከአንድና ሁለት አይበልጡም። እነሱም ብዙ ውስንነት አለባቸው። መንግስት ምርታማነትን በማሳደግ የማክሮ ኢኮኖሚ ችግሮችን በመፍታትና የንግድ ስርአቱን በማዘመን ለሸማቾች መብት መጠበቅ በትኩረት ሊሰራ እንደሚገባ የአዲስ አበባ ዩኒቨርሲቲው ዶክተር ጌት ያንዱ አለማስገንዝቧል። ጠንካራ የሆነ የጸጥታ መዋቅር ኖሮ በጊዜ እቃዎችም ተጓጉዘው አገልግሎቶችም ወይም ደግሞ የእርሻ ውጤቶች አለመምጣታቸው በተለያዩ ምክንያቶች በየመንገዱ መዝረክረካቸው፣ ይህም ይሄም አንዱ ስለሆነ መንግስት በዚህ በኩል ጠንክሮ ሊሰራ ይገባዋል የሚል እምነት አለኝ። ሌላው ይሄ በጥቅል ግለሰቦችና ቡድኖች በአምቻ ጋብቻ የተያዙ የሰንሰለቶችን በከፍተኛ ደረጃ በማስወገድ መልካም የሆነ አመቺ የሆነ ሁኔታ መፍጠር ይኖርበታል ብዬ አምናለሁ። በቀጣዮቹ አመታት መንግስት የሸማቾችን መብት የሚያስጠብቁና ፍትሐዊ የንግድ ውድድርን የሚያሰፍኑ እርምጃዎች እንደሚወስድ በንግድና ቀጠናዊ ትስስር ሚኒስቴር የጸረ ንግድ ውድድርና የግጥ ሰት ዴስክ ኃላፊው አቶ ጌትነት አሸናፊ ለአሜሪካ ድምፅ አስታውቋል። ለአሜሪካ ድምፅ አስማማየ ነው ከዋሽንግተን ዲሲ። የአሜሪካ ድምፅ የማክሰኞ ምሽት ስርጭት ይቀጥላል። በመቀጠል ደግሞ የምናስተዋውቃችሁ ወጣት የዲጂታል ስነ ጥበባት ባለሙያ ሆነችውን ነው። ወጣቷ ኖሃሚን ዳዊት ትባላለች። ኖሃሚን በደብረ ታቦር ዩኒቨርሲቲ የሶስተኛ ዓመት የኮምፒውተር ሳይንስ ተማሪ ስትሆን የተለያዩ የሥነ ጥበብ ሥራዎቿን በማህበራዊ ሚዲያ ላይ በማስተዋወቅ ትኩረትን እያሳበች የመጣች የጥበብ ሰው ናት። የደንገረሙ ኖሃሚንን አነጋግራ አጠር ያለ ዘገባ አሰናድታለች። የዲጂታል ጥበብ ባለሙያ የሆነችው ተማሪ ኖሃሚን ዳዊት ገና ከልጅነቷ እናቷ የጥበብ ፍቅር እንዲያድርባት እንዳደረጓት ትናገራለች አዲስ አስተማሪያችን ነበረች፣ ግን እንደዛም ሆኑ ስዕል ታስተምር ነበረች ነበረ፣ በክላሶችም ከዛ ደግሞ ከትምህርት ቤት ስንመጣ ደግሞ ቅዳሜና እሁድ ሆነ ወረቀት ታስቀምጥልን እና እንደዚህ ምናምን ነገር እያለች ታስተምረን ነበረ ና እናቴም ድሮ በጣም አክቲስት ነበረች። ሁሌ ስታይ ምናምን ነገር እንደቀማት ነው። እንደሱ አንዲ ሆነ ምናምን ነገር ስል ነበር። በጣም ቅ ምናምን ነገር ትችላለች የሰራችን ስል ደስ ይለኛል በጣም በጣም እና እንዲህ እያለ ነበረ ነዚ ወደ እንድሚል የሚሄድ ብ ገፋፋችን ማለት ነው። በደንብ አገ ነበር ያው ከዛ በኋላ ያው እያለ እያለ ካሁ ዓመት እንጀምር በራሳችን ግፊት ነው ይወጣ ነው ማለት ነው። ከዛ በኋላ በኮቪድ አስራ ዘጠኝ ወቅት ራሷን በራሷ በማስተማር ዲጂታል አርቲስት መሆን የቻለችው ኑሀሚን የሶስተኛ አመት የደብረ ታቦር ዩኒቨርሲቲ የኮምፒውተር ሳይንስ ተማሪ ናት። ከትምህርቷ ጎን ለጎን በዲጂታሉ አለም የምትሰራቸውን የጥበብ ስራዎች በማህበራዊ ሚዲያው ላይ የምታስተዋወቅ ሲሆን በዚህ የተነሳም የተለያዩ የስራና የኤግዚቢሽን እድሎች ማግኘት መጀመሯን ትገልጻለች። ካሁን ኮሚሽን ወርክ ነበር ሲሰራ የነበረው ክላይንት አይዲያ ይሰጠኛል፣ ከዛ እሰራለው ማለት ነው። ለሽያጭ ያቀረብኳቸው ስዕሎች አሉ እነሱ ግን በብዛት በዩኒቨርሲቲ ሽያጭ አዲስ አላቀረቡ። ሌላው ኤግዚቢሽን ላይ ኤግዚቢሽን ላይ

ዝብሽን ዘረሽ ማ ማለት ነው ሃሉ አርቲስቶች ሆነን እዛዛም ሽያጭ ነብሎ ኑሃሚን ዲጂታል አርቱን በራሷ ጥረት በስልክና በነጻ ሶፍትዌሮች መጀመሯን ነው የምትናገረው። መጀመሪያ ላይ ታዲያ የራሷን ቀለም ማግኘት ቢቸግራትም አሁን ላይ ግን ስራዎቿ የሚለዩበት የራሳቸው የሆነ መለያዎች ማዳበሯንም ትገልጻለች። ኮሮና ከመጣ በኋላ ነው ወደ ዲጂታል አርቱ በደምብ መግባት የጀመርኩት። ዚይነት ሶፍትዌሮች አሉ ግን ለኛ

ኤንፍቲ በተሰኘው የዲጂታል የኪነ ጥበብ ስራዎች መገበያያ ስራዎቿን ስታቀርብ የቆየችው ነውሀሚን አሁን ላይ መቀዛቀዙን ትገልጻለች። በተለይም ደግሞ ኢትዮጵያውያን አርቲስቶች ስራቸውን በብዛት በዚህ ድል በመጠቀም እንደማያቀርቡም ጠቁማለች። ያው ኤንኤፍቲ የሆነ

ወደ ኤን ኤስ ቲ ላይ አስገባን ነው። ምንም ነገር አልከፈልንም ነበረ፣ ምንም ወጪ አልነበረ እና ከባድ ነው። አሁን ምንም በጣም ከባድ ነው። ገና ነው ደግሞ አሉ ምናምን እና ከባድ ነው። ምስ ነገር አወጣን ማለት ነው። ደግሞ በደንብ ነው ሰዎች እንዳለ ራሱ Asıl şimdi ne açıyordu ben şey olmaz. yeri bir şey Ya ben da ben Kız de Ya ben Ya ben de anladım. Ya bir Ya ben ben de Ya de ben de ben de ጤና ታቦር ዩኒቨርስቲ የደብረታቦር ዩኒቨርሲቲ ተማሪ የሆነችው ኑሀሚን ዳዊት በቀጣይ ዓመት ትምህርቷን የምትጨርስ ሲሆን በስዕልና በዲጂታል አርቱ እንደምትቀጥል አያያዙ ያሳብቃል። ኑሀሚን በቀጣይ ስራዎቿን በህትመት መልክ ለማቅረብ እቅድ እንዳላትም አጋርታኛለች። ከአሜሪካ ድምጽ ለተጠናቀረ ዘገባ የደንገረመው ከዋሽንግተን ዲሲ። ለምሽቱ ወደ ያዝንላችሁ የመጨረሻ ዘገባ ስናመራ አደይ ፓድስ በድጋሚ ጥቅም ላይ ሊውሉ የሚችሉ የወር አበባና ፈሳሽ መቆጣጠሪያ የንጽህና መጠበቂያዎችን ለሴቶችና ልጃገረዶች የሚያቀርብ ተቋም ነው። ተቋሙ በንጽህና መጠበቂያ ጥቅሎች እጥረት ምክንያት ከትምህርታቸው ለሚስተጓጎሉ ልጃገረዶች ጥራቱና ደረጃውን የጠበቀ ንጽህና መጠበቂያም ያቀርባል። የድርጅቱ ዋና ስራ አስፈጻሚ ሚካኤል ማሞ በአዲሱ የትምህርት ዘመን ከትምህርት ቁሳቁሶች ጋር የንጽህና መጠበቂያዎችም ትኩረት ሊሰጣቸው እንደሚገባ አሳስባለች። የደንገረሙ ናት ያነጋግረቻት የወር አበባ ንጽህና መጠበቂያ ደህንነት በየአመቱ በሚሊዮኖች የሚቆጠሩ ኢትዮጵያውያን ልጃገረዶች ከትምህርት ገበታቸው እንዲስተጓጎሉ ምክንያት ሆኗል። አዳይ ፓድስ በዚህ ጭንቅ ውስጥ የተፈጠረ ከልብስ ስፌት የተረፉ ጨርቃ ጨርቆችን በመጠቀም የተጀመረ ሲሆን በድጋሚ ጥቅም ላይ መዋል የሚችሉ የሴቶች የንጽህና መጠበቂያ ማምረት የቻለ ተቋም ነው። የተቋሙ መስራችና ዋና ስራ አስፈጻሚ የሚካል ማመው ስለ አዳይ ፓድስ አመሰራረት እንዴት አስረዳለች በጣም ስራቸው ከልማስተራዶች ጋር ውሎ ካላቸው ጓደኞች ጋር በሻይ ቡና የተመሰረተ በዚህ ሀሳብ የተጀመረ ነው። ከዛ በፊት ጋርመንት ላይ ነው ያለው ሰወይም ደግሞ የዘርጋጫ ትምህርት ላይ የህጻናት ልብሶችን በማምረት ላይ ነበር የሚገኘው። እኔ ኮንሰንትሬት አርጌ የህጻናት ልብሶችን፣ ፒጃማዎችን፣ ተልቆችን ማምረት ላይ ነበር እና እነዚህ ልብሶች ኮተን ስለሆኑ ንስስ ስለሆኑ እነዚህ ለንጽህና መጠበቂያ ይሆናሉ በሚል በለመመት የተነሳው እና የማንኛውም ሴት ያለኝ ግንዛቤ ይህ በጣም ውስን ነው። የዛሬ አምስት ዓመት ማለት ነው እጥረታል የወር አበባ ድህነት አለ። አዎ ግን ጨርቅም ምንም ስለዚህ ተገቢ የሆነ መጠበቂያ ሊያጡ አይችልም ነውና የበለጠ ገባ ብዬ ወደ ስራው ገና እንደጀመርኩኝ ምርቱን አሳይቼ አካባቢን በምቃኝበት ሰዓት ነው ምን ያህል ስር የሰደደ የወር አበባ ድህነት እንዳለ በአማካይ ተማሪዎች ከሶስት እስከ አምስት ቀን ትምህርት እንደሚቀሩ በጣም ከፍተኛ መጠነ ማቋረጥ የምንለው ሳለ እንዲሁም ደግሞ እስከ እናካቱ ደግሞ የሚያቋርጡ ልጆች እንዳሉ መጠቀሚያ አያገኙ ወይም አያጡ የሚለው ሀያ ሁለት ሚሊዮን ሴቶች የሚያጠቃልለው ዳታ በጣም ሬት ያደረግ ችግር መሆኑን አካባቢ ላይ ለገጣፉ አካባቢ ነው ትምህርቴ እዛው ጋ ያሉት ትምህርት ቤቶችን በማጥናት መጀመሪያ ያሉት እና ከኢትዮጵያ በሚባል ሁኔታ ከበጎ ፈቃደኞች ጋር በመሆን ብዙ መረጃዎችን ሰቶችን ሳይ በጣም ጥልቅ የሆነ የወር አበባ ድህነት በሀገራችን በኢትዮጵያ መሆኑን መኖሩ ለመገንዘብ ይችላሉ። ጥሩ የሆነው አገራዊ ስምን ስላለው አደ አበባ ከሚለው ነው የመጣ ያው ሴቶቻችን አዲያ አበባ ናቸው በሚል ነው ጥሩ ተቀባይነት አግኝቷል። በመንግስት በመንግስት መንግስታዊ ባልሆኑ ቶቻች ጋም በአጋርነት አብረን እየሰራ ነው አዴይ ፓትስ መልሰው በጥቅም ላይ የሚውሉ ለልጃገረዶችና ሴቶች እንዲሁም ደግሞ አካል ጉዳተኞች ማገልገል የሚችሉ የወር አበባና የፈሳሽ መጠበቂያዎችን የሚያመርት ሲሆን ተቋሙ ሰፊ የሆነ የስራ እድል ለሴቶች መፍጠር መቻሉንም ሚካል ትገልጻለች። እንግዲህ ያው በሴቶች የታሰረ በሴቶች የሚመራ ነው። ድርጅቶቻችን ላይ ያሉ በሙሉ ሴት ሰራተኞች ናቸው። ከሰማኒያ በላይ ሴቶች የስራ እድል ሰጥቷል። በቋሚነት ነው ኮንትራት እዚህ ወደ ንጽህና መጠበቂያው ታጋደልን በኋላ በደንብ ከሰራን በኋላ ተከታታይ የሆኑ የምርት ማሻሻያዎችን ማድረግ ነው የጀመረው። የበለጠ እንድናደርገው ይሻላል። የአካባቢ አየር ንብረት ደግሞ ለቀዝቃዛ ቦታ ምን አይነት ግባትና ጨርቅ መጠቀም አለብን፣ ለሞቃታማ ቦታ እያለ በተለይ ፊስቱላ ላይ የሚሰሩ ሴንቶች፣ ነርሶች፣ የስራ ተንጽፍ አስተማሪዎች ጋር ተደጋጋሚ አንዳንድ ፕሮጀክቶችን እንሰራ ነበር እና በዚህ ነው ልናየው ይቻል እንደ አንድ የምርት አይነት ማካተት አለብን ብለን። ሌላው ሀገር ላይ የወራባ ፓንቶች ይዙታል ኢንኮንቲነንስ ፓድ ወይ ደግሞ የፈሳሽ መቆጣጠሪያ የውስጥ ሱሪዎች ብለው ይጠሩታል። ኢስቱላ አንደርዌር ወይ ደግሞ ኢስቱላ የውስጥ ሱሪ ብለውም ይጠሩታል እና ይህን በዚህ ሁኔታ ላይ ብዙዎቹ የሚቸገሩበት ሆኖ አየ ነው። አንድ ሶሻል ሚዲያ ላይ ምርቱን ካየል በኋላ ብዙዎች አስተያየታቸውንም ጽፈውት ምርቱን በሰፊው መዳረስ እንዳለበት ነገሩ ተከታታይ በማስተካከል ለውጦች በማምጣት ላይ የያዘ ነው። ምርቶች ላይ በተመለከተም እኛ ስር ወርደን መስራቱን ነው የመረጠ ችግሩን ችግሩ ከሰፍነው የሀገሩን ሰርዶ በሀገሩ በሬ እንደሚሉት ከገርል ስካውቶች ጋር፣ የሴቶች ክበብ አባላት ጋር በየትምህርት ቤቶቹ በመሄድ ገንዘብ ማስጨበት እንዲሁም ደግሞ በስራ አካባቢ ላይ ያሉ ሴቶች በመድረስ ነው። በዚህ አይነት እንቅስቃሴ ነው ያለው እ የአራት አመት ጉዞ ይህ ይመስላል። ሚካኤል በኢትዮጵያ የሴቶች የንጽህና የንጽ ሚካኤል በኢትዮጵያ የሴቶች የንጽህና መጠበቂያ ደህንነትን ለማሸነፍ እንዳይቻል እክል ከፈጠሩ ነገሮች አንዱ የቀረጥ ጉዳይ መሆኑን በመግለጽ በህብረት በመሰረቱት ማህበር አማካኝነት ያለውን ችግር ለመቅረፍ እየሰሩ መሆኑንም ታስረዳለች። መንግስት አንድ ጊዜ ተጠቅሞ የሚጣዘ የንጽህና መጠበቂያዎችን ከሰላሳ ወደ አስር ፐርሰንት አድርጓል። ለዛም በጣም ብዙ እንቅስቃሴዎች ለዚ ኢትዮጵያን የሚያገባኛል እንጂ ውጭ እንቅስቃሴዎች መርተው ደሞ ለውጥ እንቅቷል። አሁን ከሰላሳ ወደ አስር ፐርሰንት ዝቅ ብሏል። ግባቶችን ደግሞ እዛው ለሚያመርቱ ጥሬ እቃውን በነፃ እንዲያስገባው አድርጓል። ግን መልሶ መጠቀም ጠቀም የምንችላቸው የንጽህና መጠበቂያዎች ያወጣላቸው ከመለት አሰራርም የለም እና ይህም መንግስትን በብዙ ሞግተናል። ሰባዊ መፍራት ጥቅረጡ መቼ ነው ቀኒ መሰን ልሎ አገኝ ተመለ የተባሉ እንቅስቃሴዎችን አድርገናል። አሁን ደግሞ አብረን የምክክር መድረኮች እያደረገን ነው። እነዚህ መልሰን መጠቀም የምንችል የንጽህና መጠበቂያዎችን እንዴት አድርገን ቀረጡ ከቀረጥ ነጻ አድርገን በተመጣጣኝ ዋጋ ማድረስ እንችላለን። ሁሉም መጥቶ ቀረጡ ላይ ነው የሚያርፈው። የዜሮ ቀረጥ እንቅስቃሴ አስፈላጊነቱ ምንድን ነው? ተደራሽነቱን በጣም ሰፊ ነው የሚያደርገው። በተመጣጣኝ ዋጋ እንዲቀርብ ያደርጋል። ብዙ አማራጭ እንዲኖር ያደርጋል። አሁን እንግዲህ ወደ አፍሪካ ማህበር አለን ውመን ኢኮኖሚክ ኢምፓወርመንት አፍሪካ ስር የተመሰረተ የዚህ መልሶ መጠቀም የጠና አምራቸው። ስለዚህ ምርጫውንም ሰፊ ያደርጋል ብለን እናስባለን። ተደራሽነቱን ለፊቱ ያለው ምርጫ እንደገና፣ ዋጋውን እጅግ በተመጣጣኝ ዋጋ የማድረስ ሁኔታ አለውና እሱ ላይ ይሄን ያለ ነው። በጣም በቅርቡ ከጤና ሚኒስቴር ከሴቶችና ሕጻናት ከገቢዎችና ጉምሩክ ከትምህርት ሚኒስቴር ጋር የተያዘ አንድ ኮሚቴ አለ እና እንዲሁም ከኛ ከአምራቾች ጥሩ ለውጥ ላይ እንደርሳለን ብዬ አስባለሁ። ሚካል አዲሱ የትምህርት ዘመን ሲጀመር ከመማሪያ ቁሳቁሶች ስርጭት እኩል የንጽህና መጠበቂያዎችም ትኩረት ሊሰጣቸው እንደሚገባ ታሳስባለች እኛ አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩመኝ፣ ኤልያስ አስማረ በቅንብሩ፣ ንብሩ ጽዮን ግርማ ደግሞ በዋና አዘጋጅነት አብራን ነበረች። መልካም ምሽት ይሁንላችሁ። Kun yi shi ne